የቡና ጥራትን በማስጠበቅ የቡና አምራች አርሶ አደሩን ተጠቃሚ ለማድረግና የተሻለም የውጭ ምንዛሬ ለማግኘት ያለመ የውይይት መድረክ በነቀምቴ ተካሄደ ይለናል። ከዚያ የሚገኘው ዘጋቢያችን አኮር መልካ በመድረኩ ላይ ተሳታፊ የሆኑት የኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳ በቡና ልማት ላይ ለተሰማሩ ማህበራት 15 ቢሊዮን ብር ለመስጠት መታቀዱን ገልጠዋልም ሲል አክሏል። የቡና አምራቾችም ጥራቱ ላይ አበክረው እንዲሰሩ ጥሪ ቀርቧል። ዝርዝሩን እንሆ ሰሞኑን በነቀምቴ ከተማ በተካሄደ የቡና ጥራትን ማስጠበቅና የቡና አምራች አርሶ አደሮችን ተጠቃሚ ማድረግ ላይ ባተኮረ መድረክ በምዕራብ ኦሮሚያ የሚገኙ በቡና ልማት ዙሪያ የሚሰሩ ባለድርሻዎች ተሳታፊ ሆነዋል። ለውይይት መድረኩ የሚሆን የመነሻ ጽሁፍ ያቀረቡት የክልሉ ግብርናና ተፈጥሮ ሀብት ቢሮ ኃላፊ አቶ ጣባ ደበሌ ኢትዮጵያ ቡናን በከፍተኛ ደረጃ ለዓለም አቀፍ ገበያ የምታቀርብ ቢሆንም ከቡና የሚገኘው የውጭ ምንዛሪ አነስተኛ ነው ሲሉ ተናግረዋል። ከጅማ ዞን ጎማ ወረዳ ተሳታፊ የሆኑት አቶ አሚኖ አባ ፊጣ አምራቹ ተጠቃሚ እንዳይሆን የህገወጥ ግብይት መስፋፋትና በኢትዮጵያ ገበያ ልማት ላይ ያለው ብልሹ አሰራር ትልቁ ችግር ነው ሲሉ ተናግረዋል። ከሁለት ሄክታር በላይ ቡና ያላቸው አርሶ አደሮች በቀጥታ ወደ ውጭ ሀገር እንዲሸጡ የነበረው አሰራር ቆሟል። ለጊዜው ቆሟል የሚል ደብዳቤ ብቻ ነው ከፌዴራል መንግስት የደረሰን። እናም እኛ ቁመናል። ከሁለት ሄክታር በታች ቡና ያላቸው አርሶአደሮች ደግሞ ተደራጅተው ቡና ይልኩ ነበር፣ የአሰራርም አሁን የለም። በኢትዮጵያ ቡና ልማት ገበያ ላይ ያለው ችግር ሊስተካከል ይገባል። ቡና የዚህ ችግር መነሻ ከማምረት ጀምሮ ለገበያ እስኪ በቃ ያለው ሂደት ጥራት ጉድለት ነው ያሉት አቶ ጣባ ደበሌ፣ በተለይ ቡና አምራች የሆኑት በምዕራብ ኦሮሚያ የሚገኙ ዞኖች የአመራረት ዘዴያቸውን በመቀየርና ደረጃውን የጠበቀ ቡና ለማቅረብ መስራት እንዳለባቸው አሳስበዋል። አርሶ አደሩ ከቡና ምርት ተጠቃሚ እንዳይሆን እንቅፋት ከሆኑ ምክንያቶች መካከል የቡና ዋጋ ማነስ አንዱ ነው ያሉት ኃላፊው፣ ይህንንም ለመፍታት በኦሮሚያ ጊንቢን ጨምሮ በሌሎች ቡና አምራች አካባቢዎች የቡና የኤነርጂ ማዕከላትን ለመክፈት ማሰባቸውን ተናግረዋል። ከቡና የሚገኘውን ተጠቃሚነት ይጨምራል ስላሉትም እንዲህ ይገልጻሉ። ቢ ቢግልቱ ከራደዳቲን በኢናንሲሙን የቡና ችግኝ በብዛት መተከል አለበት። የቡና ልማት ቴክኖሎጂም ለመጠቀም የሚያስችል አሰራር ይዘረጋል። የቡና ምርትና ምርታማነት እንዲያድግ የአረጀ ቡናን የመጎንደል ስራም ትኩረት ተሰጥቶት ይሰራል። ቡናችን እዛው በተገኘበት ጫካ ውስጥ ነው ያለው፣ ሲያረጅም በሌላ ይተካም አዲስ ዝርያ ስናበቅልም አይታይም ያሉት የወለጋ ዩኒቨርሲቲ ፕሬዚዳንት ዶክተር ሀሰን ዩሱፍ ለዚህ የመፍትሄ ሀሳብ ይሆናል ያሉትን አብራርተዋል። የቡና ጥራትን ለማስጠበቅ ከችግኝ ጀምሮ እስከ ማከማቸት ያለው ስራ ትኩረት ሊሰጠው ይገባል። እኛም እንደ ዩኒቨርሲቲ በቡና ልማት ላይ የሚያተኩር የምርምርና ጥናት ማዕከል ለመክፈት አስበናል። ድሮ በደርግ ጊዜ የኢኮኖሚ ዋልታ የሚል ዘፈን ጠዋት ጠዋት በሬዲዮ እንሰማ ነበር። አሁን እሱም ጠፍቷል። በሌሎች ሀገራት ግን ራሱን የቻለ የአየር ጊዜ ተመደበውለታል። በዚህ ረገድም መሰራት አለበት። ፕራክቲካሊ አምራቹም ሆነ አገሪቱ ከቡና ምርት ተጠቃሚ እንዲሆኑ መሰራት አለባቸው ያሉትን የክልሉ ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳ እንዲህ ይገልጹታል። ወቅቱ ቡና የሚለቀምበት በመሆኑ በጥራት እንዲለቀም የግብርና ጽህፈት ቤት ባለሙያዎችና አርሶ አደሮች በጋራ መስራት አለባቸው። ቡና የሚከማችበት መጋዘንም ሊዘጋጅ ይገባል። ከሌለም አዳዲሶች በፍጥነት ሊገነቡ ይገባል። ሕገወጥ ንግድን ለመቆጣጠርም እንዲሁ መስራት አለበት። ከታች ከትንንሽ ነጋዴ ጀምሮ እስከ ላይ የቡና ነጋዴዎች እና ዩኒየኖች ጥራቱ የተጠበቀ ቡናን ለገበያ ለማቅረብ መስራት ይጠበቅባቸዋል አካታ በቡና ምርት ላይ ለተሰማሩ ማህበራት በዚህ ዓመት ስራቸውን ተግባራዊ የሚያደርጉበትና ቡናን በጥራትና ብዛት ለአለም አቀፍ ገበያ እንዲያቀርቡ የሚያግዛቸው ከ15 ቢሊዮን ብር በላይ ብድር ተዘጋጅቷል ብለዋል አቶ ሽመለስ ቡናን ከዝናብ በተጨማሪ በመስኖ ለማልማትም የሚያስችል አሰራር እየተዘረጋ መሆኑን ተናግረዋል ያለ ወለድ ብድር እንዲሰጥ ለቀረበው ጥያቄ የሚሰጥበት ሁኔታ እየተ እየተመቻቸ ነው ካሉ በኋላ ባንኮች ከገጠሩ አርሶአደር ገንዘብ ሰብስበው ለከበርቴው የሚያበድሩበት ሁኔታ ይቀየራል። ወደ ገጠር ወርደው ለአርሶአደሩ እንዲያበድሩ እየተሰራ ነው ሲሉም ተናግረዋል። በጅማና ወለጋ በሚገነቡ የኢንዱስትሪ መንደሮች ውስጥም የቡና ገበያ ድርሻ እንደሚኖረው አመልክተዋል። አርሶአደሩና ባለ ድርሻዎች ያረጀ የቡናን ተክል በመንቀልና አዳዲስ የቡና ዝርያዎችን በመትከል የቡና ምርትና ምርታማነት እንዲያሳድጉ ጥሪ አቅርበዋል። ወፍ ዘራሽ በመባል የሚ ሚታወቀው የተፈጥሮ ቡና ግን በዓለም ገበያ ተፈላጊነቱ ከፍተኛ በመሆኑ እንክብካቤ ሊደረግለት ይገባል ሲሉም አቶ ሽመልስ አሳስበዋል። ለአሜሪካ ድምፅ ናኮር መልካ ከአምቦ